SBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ዮሐንስ ገዳሙ በጆርጂያ ግዊኔት ኮሌጅ የፖለቲካል ሳይንስ መምህር፣ እንደሚያውቁት በቅርቡ ሰኔ 15 በኢትዮጵያ አቆጣጠር በአማራ ብሔራዊ ክልላዊ መንግስት አመራር ግለሰቦች የክልሉን ፕሬዚደንት ዶክተር አምባቸው መኮንንን ጨምሮ ህይወት አልፏል። ያም በፌዴራል መንግስቱ በኩል የመፈንቅለ መንግስት ሙከራ ተብሎ ተሰይሟል። በእርግጥ በክልል ደረጃ የተካሄደው ወይም በክፍለ ሀገር ደረጃ የተካሄደው ግድያ የ ፖለቲካ ግድያ ወይም ፖለቲካል አሳሲኔሽን ማለት ይቻላል ወይስ መፈንቅለ መንግስት ብሎ መጥራት ይቻላል? በፌዴራል ደረጃ ሳይሆን በክልል ደረጃ ባለ ሁኔታ። አቶ ካሳሁን፣ በመጀመሪያ ኤስቢኤስ አማርኛ ሬዲዮ ፕሮግራም ላይ ስለጋበዝከኝ በጣም አመሰግናለሁ። ሰኔ አስራ አምስት ላይ የተሰሙት ክስተቶች በጣም አሳዛኝ የሆኑ እና የኢትዮጵያዊያን ማህበረሰብ እንዲሁም የኢትዮጵያ ወዳጅ የሆኑ ሰዎችንም ሁሉ ድንጋጤ ውስጥ የከተቱ አብዛኝ ጉዳዮች፣ ክስተቶች ነበሩ። በደንብ እንደገለጽከው እንግዲህ የፌዴራል መንግስቱ እነዚህ አሳዛኝ የሆኑ ድርጊቶች እና የመሪዎች ማለፍ ተከትሎ መፈንቅለ መንግስት ሙከራ ነው ብሎ የገለጸበት ሁኔታ ነበረ። እንግዲህ በወቅቱ ኢትዮጵያ ውስጥ ኢንተርኔት ኔትወርኩ ከመቋረጡ ጋር በተያያዘ የምናገኛቸው መረጃዎች በጣም የተቀዛቀዙበት ሁኔታ ስለነበር እንጂ እስከሚቋረጥ ድረስ የምናገኛቸው መረጃዎች በተወሰነ ደረጃ ይህንን ድርጊት ፈጽመዋል የሚባሉ ግለሰቦች የተለያዩ መንግስታዊ ተቋማትንም አጥቅተዋል የሚባል ነገር አለ። ከዛ በኋላም የክልሉ መሪዎች የሆኑ ሰዎች ይህንን ድርጊት ሲገልጹ የጠቀሷቸው ነገሮች አሉ እና ከዛ አንጻር መፈንቅለ መንግስት ብሎ መንግስት የጠቀሰው ነገር በተወሰነ ደረጃ ኮንሰንሰስ አግኝተው በዓለም አቀፉ ሚዲያም ሆነ ኢትዮጵያ መንግስት ወይም ህዝብ ለባለቤትነት የሚያስተዳድራቸው ሚዲያዎች የተገለጸበት ነገር አለ። ግን ዞሮ ዞሮ መፈንቅለ መንግስት ተብለው መጠቀሱ እንደኔ የግል አመለካከት መጀመሪያ ተገቢ ነው ብዬ አላስብም። ምክንያቱም አሻሚ የሚያደርጉት በጣም ብዙ ጉዳዮች አሉ። አንደኛ እስካሁን ድረስ መፈንቅለ መንግስት የሚከሰተውና የሚከናወንበትን ሁኔታ ስንመለከት፣ አንደኛ ማዕከላዊ መንግስቱን ላይ ጥቃት በመሰንዘር የተለያዩ ሰፋፊ የሆኑ ተቋማትን በመቆጣጠር ከሚዲያ ጀምሮ ትራንስፖርት አገልግሎት ሊሰጡ የሚችሉ እንደ አውሮፕላን ማረፊያዎችን፣ ኤርፖርቶችን፣ እንዲሁም ሌሎች ሌሎችን ትልልቅ ተቋማትን መቆጣጠር እና ኦፍኮርስ ቤተ መንግስት ወይም ደግሞ ብዙ የሀገር መሪዎች ይገኙበታል የሚባለው አካባቢ ላይ ጥቃት ሲደርስ ነው። እንደዚያ አይነት ተፈጣሪ የሚነግሰው እና ብዙ ጊዜም ተቀባይነት የሚያገኘው ማለት ነው። ግን በተለያዩ ሀገራትም ይሁን በእኛው ሀገር የቅርብ ጊዜ ተሞክሮ መንግስት በክልላዊ መንግስት ላይ መፈንቅለ መንግስት የተካሄደበት ወይም ደግሞ በአንድ ፌዴራሊዝም ስርዓት የምትመራ ሀገር አንድ ዩኒት የሆነ አንድ ክልል ላይ እንደዚህ አይነት ነገር የተፈጠረበት አጋጣሚ የለም። ይህም አሳዛኝና አስከፊ የሆነ ድርጊት ቢፈጽም እንኳን መጀመሪያ አንድ መንግስት ትልቁ ኃላፊነቱ የህዝቡን ሰላም ማረጋጋት እና አንድ ትልቁ ፐብሊክ ጉድ የሚባለው ያ ቢሆንም ዞሮ ዞሮ ደግሞ እንደዚህ አይነት አስከፊና ትልቅ ችግሮች ናቸው ተብለው የሚጠቀሱ ነገሮች ሲፈጸሙ ትልቁ ነገር ማህበረሰቡ ላይ የሚደርሱ ወይም ማህበረሰቡ የሚቀርቡ መረጃዎች አንደኛ ወጥነት ያላቸው ሊሆኑ ይገባል። ሁለተኛ በጣም ባልታወቀና በምርመራ ባልተረጋገጠ ነገር ላይ ፈጥኖ መፈንቅለ መንግስት ማለት ፕሮባብሊ ማህበረሰቡን በሀሳብ ከመከፋፈልን ባለፈ በኋላ ላይ ነገሮች እየተጣሩ በሚሄዱበት ጊዜ የምርመራው ውጤት ሌላ ነገር በሚያመላክትበት ጊዜ መንግስት ከህዝቡ ላገኘው የሚገባውን እምነት ወይም ተቀባይነት ወይም የፖለቲካል ሌጂት ሜሲ ሊያሳጡ የሚችሉ ነገሮች ሆነው ሊታዩ ይችላሉ እና እዚህ ላይ የመንግስት የተከተለው የፒአር ወይም የህዝብ ግንኙነት ስትራቴጂ ውጤታማ ነበር ለማለት ያስቸግረኛል። ችግሮች አሉ። ቅድም እንዳነሱት በዓለም አቀፍ ማህበረሰቡም ዓለም አቀፍ የሚዲያ ተቋማትም እንደዚሁ ተቀብለው ያንኑ ቃል በፈንቅለ መንግስት ሙከራ አስተጋብተዋል ብለዋል። እንደሚያውቁት የመፈንቅለ መንግስት ሙከራ ሲካሄድ አንድም በስልጣን ላይ ያለን መንግስት ህገወጥ በሆነ መንገድ ወይም ህገ መንግስታዊ ባልሆነ ሁኔታ በአምባገነኖች ወይም በወታደራዊ ወይም በፖለቲካ አንጃ ገፍቶ የመጣልና የመተካት ነው። በእርግጥ እርስዎ አንስተዋል፣ የማዕከላዊ መንግስት መንግስትን የሚመለከት እንጂ በስቴት ወይም በክፍለ ሀገር ደረጃ ያሉትን ትናንሽ መንግስታት አይደለም። ይህንን የአለም አቀፍ ማህበረሰብ አባላትም ሆኑ የአለም አቀፍ የሚዲያ ተቋማት ትርጓሜውን ያውቃሉ። ያንን እንዳለ ወስደው ጥያቄ ምልክቱ ሲያስገቡ ለማንጸባረቅ የወደዱት ከምን አኳያ ነው ይላሉ። ምናልባት የፌዴራል መንግስቱ ይፋ ሳያደርጋቸው የቆዩ ነገር ግን ምናልባትም ኢትዮጵያ ውስጥ ያሉት ወይም በሌላም ሀገር ቢሆን ጋር ኢትዮጵያ ዓለም አቀፍ ማህበረሰብ አባላት የሚያውቁት ነገር ሊኖር ይችላል ብለው ያስባሉ። የዓለም አቀፍ መገናኛ ብዙሀን እንደ ተቋማት ዜናዎቻቸውን የሚያገኙት ከሪፖርተሮች ነው፣ ካሰማሯቸው ዘጋቢዎች ነው። ከዛም ባለፈ ደግሞ ዜናን የሚሰሩና የተለያዩ በአንዲት ሀገር ላይ የሚከናወኑ ፖለቲካዊ ኢኮኖሚያዊና ማህበረሰባዊ ጉዳዮችን ተንተርሰው የተለያዩ ዜናዎችን የሚሰሩ የዜና ተቋማት ነው። ለምሳሌ ኢትዮጵያ ውስጥ ኢዜአ ሊሆን ይችላል ኢትዮጵያ ዜና አገልግሎት ወይም ዋልታ ሊሆን ይችላል። የራሳቸውን ዜና የሚሰሩ ተቋማት ብዙ ናቸው። እንደሚታወቀው ኢትዮጵያ ውስጥ በግል በግል ሚዲያዎች አካባቢ አሁን እየታየ ያለ አንጻራዊ ነጻነት ቢኖርም አሁንም ቢሆን ዜናዎች የሚሰሩት በመንግስት ነው የሚሰራጩትም በመንግስት በተያያዙ የሕዝብ የሚባሉ ማለት ነው የመገናኛ ብዙሀን አማካኝነት ነው። በመሆኑም በወቅቱ ይህ አሳዛኝ ድርጊት ባህር ዳር ላይ ቀጥሎም አዲስ አበባ ላይ ሲከሰት መንግስት መጀመሪያ ጉዳዩን ፍሬም ያደረገው ወይም ደግሞ ነው ብሎ ያቀረበበት መንገድ ያ። በመሆኑም የመንግስትን መረጃ እንደ ቀዳሚ መረጃ፣ ምናልባትም ብቸኛ መረጃ በመመልከት ያንን ነገር ያንጸባረቁበት ሁኔታ አለ። የመንግስትን መረጃ እንደ አመጣጡ ተቀብሎ የማስተጋባት ሁኔታ ኢትዮጵያን በተመለከተ የሚሰሩ ዓለም አቀፋዊ ዘገባዎች መሰረት የሚያደርጉት ነገር ሆነዋል ማለት ነው። ዞሮ ዞሮ ግን ትልቁ ችግር ነው ብዬ የማስበው መፈንቅለ መንግስት ነው ወይስ አይደለም የሚለውን እዚህ ላይ ድምዳሜ ባለው መንገድ ገልጾ ማለፉ ነው ብዬ አላስብ። ይልቁን መንግስት በምን አይነት መንገድ ነበር ይህን ጉዳይ ሊገልጸው የሚገባው ነው። መንግስት እንዲት ሀገር ፖለቲካዊ ቀውስ በምትገባበት ጊዜ በምን አይነት መንገድ ነው ችግሮቹን ፍሬም ሊያደርግ የሚችለው? ከማህበረሰቡ ጋር በምን አይነት መንገድ ነው ሊገናኝ የሚችለው? ተመሳሳይ ድርጊቶች እንዳይፈጠሩ ኢትዮጵያ ትልቅ የተወሳሰበች እና ትልቅ ሀገር ከመሆኗም አንጻር በሌሎች አካባቢ የሚኖሩ ኢትዮጵያውያን ነገሩን በምን መንገድ ሊረዱት ይገባል? አካባቢያቸውን ከማረጋጋት እና በያሉበት በሰላም ለመኖር የሚያደርጉት ጥረት ይቀጥሉ ዘንድስ ምን አይነት መልዕክት መተላለፍ አለበት? እንዲሁም በተለይ በተለይ ደግሞ ይህ ድርጊት የተፈጸመው እና በጣም በከፍተኛ ሁኔታ የጎዳው የአማራ ክልል ሕዝብ ከመሆኑ አንጻር ይህን ማህበረሰብ ነገ ከነገ ወዲያ ማህበረሰባዊ አንድነት በተጠበቀ መልኩ እና በተረጋጋ መልኩ መምራት የዚሁ የኢህአዴግ ጥምረት እና የአማራ ዴሞክራሲያዊ ፓርቲ ኃላፊነት ከመሆኑ አንጻር በወቅቱ የተከሰቱትን እነዚህ አሳዛኝ ጉዳዮችን የምንገልጽበት ወይም መንግስት የሚገልጽበት መንገድ በዛ ማህበረሰባዊ አንድነት ላይ ምን አይነት ተጽዕኖ ሊፈጥር ይችላል የሚለውን ነገር በማሰብ በጥንቃቄ ሊተለሙ የሚችሉ ፐብሊክ ሪሌሽን ስትራቴጂዎችን ማሰብ መቻል ነበረባቸው ብዬ አስባለሁ። በአማራ ክልል አካባቢ የተከሰተው የፖለቲካ ግድያ የሚያስከትላቸው መዘዞች ምን ይሆናሉ? በአማራ ክፍለ ሀገር ወይም ክልል ውስጥ ሲልም መላው አገሪቱ ሊያስከትላቸው የሚችሉ መዘዞች ምንድን ናቸው? በተለይ ለማንነት ፖለቲካ አቀንቃኞች ምናልባት አዲስ የመነሳሻ መሳሪያ ሊሆናቸው ይችላል፣ የአማራነትን ብሔረተኝነት ይበልጥ ወደፊት ለማንቀሳቀስ እኛና እነሱ የሚሉ ነገሮች ጎልቶ እንዲደመጡ እንዲያደርግና ምናልባትም ስር እንዲሰድ የማንነት ፖለቲካ አንድ አሉታዊ አስተዋጽኦ ሊኖረው ይችላል ይላሉ። ይህ ወዴት ሊወስድ ይችላል ሀገሪቱን ብለው ያስባሉ? ምን ስጋት አለ? እርግጥ ነው በኢትዮጵያ ውስጥ በጣም የተንሰራፋ ከዛሬ አርባ አምስት ዓመት በፊት የተጠነሰሱ ማንነትን መሰረት ያደረጉ የፖለቲካ እንቅስቃሴዎች ዛሬ ላይ በከፍተኛ ሁኔታ በተለይ ደግሞ ኢህአዴግ ወደ ስልጣን ከመጣበት ጊዜ ጀምሮ በከፍተኛ ሁኔታ አብበው ዛሬ ያለንበትን አጠቃላይ ፖለቲካዊ ነጸብራቅ ሊፈጥሩ ችለዋል። አንድ ግን ልናስታውሰው ይገባል ብዬ የማስበው ኢህአዴግ ኢትዮጵያ ውስጥ ካሉ ብሔርተኝነትን አቅፈው በማንነት ዙሪያ ከተመሰረቱ ድርጅቶች፣ በተለይም በተቃውሞ የፖለቲካ መስክ ካሉ ድርጅቶች የበለጠ ብሔርተኛ የሆኑ ድርጅቶችን ያቀፈ የፖለቲካ ጥምረት መሆኑን መዘንጋት የለብንም። ምክንያቱም ኢህአዴግ ግንባር እንጂ ፓርቲ ስላይደለም ማለት ነው እና ብሔርተኝነትን እና የማንነት ፖለቲካን መሰረት አድርገን ሰሞኑን የተፈጠሩ ሁኔታዎችን በምንመለከትበት ጊዜ ዛሬ ኢትዮጵያ ውስጥ በጥያቄ ላይ እንደገለጽከው የእኛና የነሱ መባል ነገር የተለመደበት ከምንም በላይ ደግሞ ሐዘን በብሔር የሚገልፍበት ደስታ በብሔር የሚገልፍበት ሁኔታ ውስጥ ገብተናል። ሰሞኑ የተፈጠሩት ሁኔታዎች ግን ከዛ ያለፈ ከዛ የበለጠ አሳዛኝ የሆኑ ክስተቶች ወይም ደግሞ ኮንሲኮንስስ ሊያመጡ ይችላሉ ብዬ የምንሰጋቸው ነገሮች አሉ እነሱም ከብሔርም ባለፈ አንድን ማህበረሰብ በመንደር ወይም ደግሞ በአካባቢ የመከፋፈል ከዛም ባለፈ ማንነት ፖለቲካ ወይም ብሔርተኝነት ብለን ከምንጥቅሰውን ባለፈ ደግሞ እንደዚሁ ከፖለቲካ አስተሳሰብ ጋር ተያይዞ ያ የከፋ ባይሆንም፣ የፖለቲካ አስተሳሰብ ልዩነት የከፋ ባይሆንም፣ ነገሮች ግን ከማንነትና ከተለያዩ የኛና የእነሱ የምንላቸው ነገሮች ጋር በሚገናኙበት ጊዜ የበለጠ ስሜታዊነት ውስጥ የሚከቱ ነገሮች ሊፈጠሩ ይችላሉ ብዬ አስባለሁ። ለዚህም ነው መጀመሪያ ምርመራ ውጤቶች የተለያዩ ነገሮች ግልጽ እየሆኑ ከመሄዳቸው በፊት ትልቁ ስራ ሊሆን የሚገባው የአንድን ማህበረሰብ በተለይም ደግሞ የሰሞኑ አሳዛኝ ድርጊት የተፈጸመበት እና ለከፍተኛ ጉዳት የዳረገው የአማራ ሕዝብ ከመሆኑ አንጻር ይህን ማህበረሰብ ወደ አንድነት ልናምጠው የምንችለው ምንድን ነው? በምን መንገድ ነው? ችግሮች ተፈጥረዋል። ችግሮችን የፈጠረ አንድ ቡድን ሊኖር ይችላል ወይም ግለሰቦች ሊኖሩ ይችል ይሆናል። ዞሮ ዞሮ ግን እነዚህን ችግሮች ያመጡብን መሰረታዊ ምክንያቶች ምንድን ናቸው? እነዚህን ችግሮችስ እንዴት ነው ልንፈታቸው የምንችለው? የሚሉትን ነገሮች በቀናነት በመመልከት እነዚህን ነገሮችን የሚመለከትና አጥንተው ደግሞ በከፍተኛ በሆነ የአመራር ብቃት ሊመራ የሚችል ቡድን መፍጠር የሚቻልበትን መንገድ ካመቻችሁ ምናልባት በተወሰነ ጊዜ ውስጥ ነገሮች ሊቆጣጠሯቸው በሚችሉበት መንገድ ሊስተካከሉ ይችላሉ ብዬ አስባለሁ። ግን ቅድም እንደጠቀስከው ለዚህ ሁሉ ችግር መሰረቱ የሆነው የፖለቲካ ስርዓቱን የሚመራው መንግስት ሳይሆን በአመዛኙ ፓርቲዎች ከመሆናቸው አንጻር በአጠቃላይ የተለያዩ ፉክክሮችን፣ አላስፈላጊ የሆኑ ፉክክሮችን እንዲያመጣ አድርጓል። አንድም በፖለቲካ ፓርቲዎቹ ዘንድ በመካከላቸው ማለት ነው። ሁለተኛው ደግሞ በሚኖሯቸው ማህበረሰቦች። ስለዚህ እነዚህ ፉክክሮች የተለያዩ ኢትዮጵያ ውስጥ የሚገኙ ብሔረሰቦችን ግንኙነት ወደ አንድነት ማምጣትና ኢትዮጵያዊ ማንነትን ከመገንባት አንጻር አስተዋጽኦ በማድረግ ፋንታ የማራራቅ ነገሮችን ሲፈጥሩ ቆይተዋል። ፖለቲካ ድርጅቶች መካከልም እንደዚሁ ያ አለመግባባት፣ ያ አለመተማመን እና የብሔር ፖለቲካው በከፍተኛ ሁኔታ መጦዝ ደግሞ አንዱ ክልል ከሌላው ክልል ጋር በሚጋጭበት ጊዜ አንዳንድ ልሂቃን በአንድ ክልል ውስጥ የሚገኙ ልሂቃን የሚያቀርቧቸው መፍትሄዎች ከሌላው እዛው ክልል ውስጥ ከሚገኙ የአመራር ስብስብ ጋር የማያግባባቸው ነገር ይፈጠራል እና ይህ ነው እንግዲህ አማራ ክልል ላይ በጣም በጉልህ ያየነው እና የተፈጠረው ብዬ አስባለሁ። ግን ይህ አማራ ክልል ላይ ብቻ ነው ወይ? እንደኔ አመለካከት አይደለም ብዬ ነው የማስበው። ኦሮሚያ ላይም ብንሄድ ትግራይ ላይም ብንሄድ በማህበረሰቡም ሆነ በፖለቲካ ሊሂቃኑ ይህንን ማህበረሰብ በሚኖሩ የፖለቲካ ሊሂቃን መካከል ከፍተኛ የሆነ ፖላራይዜሽን እናያለን፣ ከፍተኛ የሆነ መከፋፈል እናያለን። ለጊዜው ግን ከፍተኛ ችግር የፈጠረው ጠንካራ የሆነ የፌዴራል መንግስት አለመኖሩ፣ ከፍተኛ የሆነ ድክመት የሚታይበት ማዕከላዊ መንግስት መኖሩ፣ ይህን ማዕከላዊ መንግስትን ክልል ሊሂቃን በጥርጣሬ መመልከት መቻላቸው፣ አትሊስት በከፊል ማለት ነው። ማህበረሰቡም በዚህ ማዕከላዊ መንግስት ሰላምን የማስከበር የህዝቦችን መብት ማስከበር ሕዝቦች ከቦታ ቦታ መርጠው በሚኖሩበት ሰዓት መፈናቀሎች እንዳይከሰቱ የማድረግ ብቃቱን መጠራጠር፣ ለእንደዚህ አይነት ድርጊቶች ፈተናዎች መበራከት በር የከፈተ ይመስለኛል። ከዚህም ጋር ተያይዞ የማንነት ፖለቲካም እንደዚሁ እያደገ እንዲሄድ እና ፈተና እንዲሆን ተጨማሪ እድሎችን ያመጣ ይመስለኛል። በዚህ መልክ ነው የሚመለከተው አቶ ከሰውን አሁን እንዳነሱት ማዕከላዊ መንግስት የለም፣ ፌዴራል መዋቅር ስለሆነ የፌዴራል መንግስቱ ደካማነትን አንስተዋል። ጠንካራ የሆነ የፖለቲካ መዋቅርና ወይም ጫና የማሳደር በክልሎች ላይ ወይም አቅሙ የተሸረሸረ እንደሆነ አመላክተዋል። ይህ የሆነበት አንዱም የጎሳ ፖለቲካው አሉታዊ ውጤት ነው። ክልሎች እየራሳቸውን ኃይል እያጠናከሩ የመጡበት ነው። ከዚህ ለመውጣት የአሁኑ የተፈጠረው ክስተት በአማራ ክልል ውስጥ ጠቅላይ ሚኒስትር አብይ አህመድ አስተዳደርን ወደ አገዛዝ ስርዓት ሊለውጠው ይችላል የሚል ስጋት የሚያንጸባርቁ አሉ። በእርግጥ ያለው ይሆናል ሁኔታዎች ቢኖሩ በሶስት ሊከፈሉ የሚችሉ ናቸው። አንዱ ምናልባትም ጠቅላይ ሚኒስትር አብይ ቀደም ሲል ሁኔታውን ለማረጋጋት ቴሌቪዥን ሲናገሩ ወታደራዊ ዩኒፎርም ለብሰው ወጥተዋል። ያ ምናልባት እኔ እናንተ አካል ነኝ በሚል ለወታደሩ የማረጋጊያ መልእክት ለማስተላለፍ ሊሆን ይችላል። በሌላ በኩል ግን የታየው ከዚህ በኋላ ጠንካራ ኃይል የሚጠቀም መንግስት አቁመን ላልተዋል ደክመዋል ብላችሁ የምታነሷቸው ጥያቄዎች ምላሻችን በዛ መልክ ይሆናል የሚል መልእክት ማስተላለፋቸው ነው ተብሎ ተወስዷል። በአንድ በኩል አንድ የጠቅላይ ሚኒስትር አብይ አህመድ ካስተዳደር ወደ አገዛዝ ሊያመራ ይችላል የሚል ሀሳብ አለ። ይህንን እንዴት አዩቷል? ሁለት የእሳቸው ጠንካራ መንግስት መሆን በአንድ በኩል መልካም ነው፣ ምክንያቱም አምባገነንነትን ሊፈጥር ይችላል። በሌላ በኩል ግን የሀገሪቷን አንድነት ሊያጠነክር ይችላል። ለኢትዮጵያ በአሁኑ ወቅት የሚያስፈልገው ሀገሪቷ ሕልውና ሲሉ ዲሞክራሲን መስዋዕትነት አቅርበው፣ ያ ካልሆነ የምናልፈው ሁለተኛው ደረጃ ወደ እርስ በርስ ጦርነት መሄድ ነው የሚለው አሉ። በሶስተኛ ደረጃ በመልካም ሆኑ፣ ሁልጊዜ ቀውስ ሲመጣ መልካም እድሎችንም ይዞ ይመጣልና አሁን ያለንበት ሁኔታ የዚህ አይነት የተከፋፈለ ሁኔታ ነው። በአንድ በኩል በአማራ ክልል የአማራ ክልል መሪዎች ሞተዋል፣ በሌላ በኩል የጦር ኃይል ጠቅላይ አዛዥ ሽሙ በእርግጥ ኢትዮጵያ መከላከያ መሪም ቢሆኑ በጎሳ ፖለቲካው እይታ በትግራይ ሰውነታቸው ስለሚታዩ የአንድ ወገን ብቻ አይደለም የሞተውና እንዴት ነው ወደ አገር አቀፍ ደረጃ መጥተን መፍትሄ የምናፈላልገው? ወደሚል ቆም ብሎ ወደ ማሰብ ሁኔታ ሊያመራ ይችላል ብለው ቀና አተያይ ያላቸውም ወገኖች አሉ። በእርሶ አተያይ ኢትዮጵያ ከዚህ በኋላ ወዴት ልታመራ ትችላለች? የለውጡ ሂደት ወዴት ሊሄድ ይችላል ብለው ያስባሉ? ጠንካራ አመራር፣ የእርስ በርስ ጦርነት ወይስ ወደ ብሔራዊ አንድነት እና ወደ ማዕከል መሰባሰብ? ከመጨረሻው ልጀምርና እኔ ወደ ብሔራዊ አንድነት፣ ወደ መሰባሰብ የምንሄድበት ነገር ይፈጠር ዘንድ ምኞቴ ነው። ግን ሰሞኑ የተከሰቱ ነገሮችን በተመለከተ ጠየቄ ጥያቄና ጠቅላይ ሚኒስትሩ የወጡበትን መንገድ በት አንደኛ ሚሊታሪ ፋቲክ ለብሰውም ከታዩበት አንጻር ስንመለከት፣ እርግጥ ነው ወታደሮችን እኔ እናንተ ነኝ እኔም ወታደር ነበርኩ የሚል መልእክት ለማስተላለፍ ሊሆን ይችላል። የራሳቸውን በራስ መተማመን መንፈስ ለመገንባት ያደረጉት ነገር ሊሆን ይችላል። ሀገሪቱ ከፍተኛ ቀውስ ስለገባች ያንን ነገር ለማሳየትም የተጠቀሙበት የፐብሊክ ሪሌሽንስ የህዝብ ግንኙነት ስትራቴጂ ሊሆን ይችላል። ያ እንዳለ ሆኖ ግን ኢትዮጵያ ጠንካራ መሪ ያስፈልጋታል ስንል ስትሮንግመን ወይም አምባገነን መሪ ያስፈልጋታል ማለት አይደለም። ጠንካራ መሪ ያስፈልጋታል ብዬ በማስብበት ጊዜ ነገሮችን በብልሃት መመልከት የሚችል ዛሬ ላይ የተከሰቱ ያሉ ነገሮችን ነገ ሊከሰቱ ከሚችሉ ነገሮች ጋር በማገናዘብ ህዝቡን በደንብ በሚገባ መምራት የሚችል መሪ ያስፈልጋታል ማለት ነው። ያም ደግሞ ለማድረግ ተቋማዊ ስርዓቱ በጣም የተጠናከረ የሆን ዘንድ ተቋም ምን ማለት ነው የሚለውን ነገር ሁሉ በአግባቡ መረዳት የቻለ መሪ ማለት ነው። ምክንያቱም ተቋማት ስንል የቆሙ ግዑዛን ህንፃዎች ማለት አይደለም። ተቋማት ማለት የሚጀምረው ትልቁ ነገር አንድ መሪ ራሱን የሚገልጽበት ባህሪ ነው። ሰላምታው ነው። ከህዝብ ጋር የሚነጋገርበት መንገድ ነው። ከዛ ባለፈ ደግሞ ህጎች ናቸው። ህግጋት ናቸው። ምን አይነት ህግጋት ነው ያሉን? የተለያዩ የምናቆማቸው ተቋማት፣ የምንመሰረታቸው ድርጅቶች፣ የምንመሰረታቸው ማህበረሰባዊ፣ ኢኮኖሚያዊ፣ ፖለቲካዊ ግልጋሎቶችን የሚያበረክቱ ተቋማት ምን አይነት ህግጋት ነው የሚመራቸው? በምን አይነት መንገድ ነው ማህበረሰቡን የሚያገለግሉት? እነዚህን ነገሮች በሙሉ ተመልክቶ ጠንካራ ተቋም መፍጠር የሚችል መሪ ነው የሚያስፈልገው አስባለሁ። እርግጥ ነው ኢትዮጵያ ውስጥ ያሉት ችግሮች በሙሉ በፖለቲካዊ ውሳኔ ወይም ፖለቲካውን በማስተካከል ሊፈቱ የሚችሉ ናቸው። ግን ፖለቲካዊ ውሳኔ በራሱ በቂ ሊሆን አይችልም። ምክንያቱም በተወሰነ ደረጃ አሸናፊና ተሸናፊን የሚፈጥርበት መንገድ አለ። ስለዚህ ዲሞክራሲያዊ ዴቨሎፕመንትን ዲሞክራሲያዊ እድገትንም ማሰብ ያስፈልጋል። ዲሞክራሲ ብዙ ችግሮቻችንን ሊፈታ የሚችል ስለሆነ ዲሞክራሲ እየሰፈንና በተቋማቱም ሆነ በመሪዎቻችን አካባቢ እየሰረጸ በሚመጣበት ሰዓት ደግሞ በኢትዮጵያውያን ማህበረሰቦች በአጠቃላይ በኢትዮጵያ ሕዝብ ላይ ያለውን የፖለቲካ ባህል የማጠናከርና የማስተካከል እድልንም ስለሚሰጥ ማለት ነው እና ይህ ነው እንግዲህ የጠንካራ መሪና ጠንካራ ተቋማትን የሚመኝና የሚፈጥር መሪ ብዬ የምመለከተው ማለት ነው። ከዚህ በተጨማሪ በመጨረሻ ምናልባት ልጠቅስ የምችለው ለዚሁ ጥያቄ ምንድን ነው ክልሎች በፌዴራል መንግስቱ ላይ አለማመን በምልበት ሰዓት ምንድን ነው የጎሳ ፖለቲካ ወይም የብሔር ፖለቲካ ዋነኛ መገለጫችን ከመሆኑ አንጻር እያንዳንዱ መንግስት በቀናነትም ቢሆኑ እንኳን የሚሰራቸው ስራዎች የሚመዘኑት ለየትኛው ብሔር ያደላሉ የየትኛውን ብሔርና የትኛውን ብሔር ልሂቅ ወይም ልሂቃን ስብስብ ለማስደሰት ይመስላል ይህ ፖሊሲ የተቀረጸ ወይም ይህ ውሳኔ የተወሰነ የሚል ነገር አለ። ያንን ነገር ለማስቀረት ትልቁ ስራ መሰራት ያለበት በፌዴራል መንግስት አካባቢ ያለው ልሂቃን ስብስብ መጀመሪያ አንድነት ሊያሳይ ይገባል ብዬ አስባለሁ። መጀመሪያ ያንን ነገር ማሳካት የሚችሉ ከሆነ ራሳቸውን ምሳሌ በማድረግ ህዝባቸውን ሊመሩ የሚችሉበት መንገድ እየሰፋ ይሄዳል ማለት ነው። ስለዚህ እንደ ጠቀስከው ጥያቄ ላይ እርግጥ ነው የአማራ ክልል ላይ የሞቱ ሰዎች የአማራ ህዝብ የሚመካባቸውና የሚወዳቸው ናቸው በሁለቱም ወገን ያሉ ማለት ነው። አዲስ አበባ ላይ የተፈጠረውን ስናስብ ምንም እንኳን ትግራዋይ ናቸው ትግራይ ማህበረሰብ የተወለዱ ናቸው ቢባል ግን ለኢትዮጵያን ለረጅም ጊዜ ያገለገሉና በተለይም ደግሞ ከቅርብ ጊዜ ወዲህ ፖፑላሪቲያቸው ተቀባይነታቸው እየጨመረ የመጡ ኢታማዦር ሹም እንደነበሩ እንረዳለን። ጀኔራል ሳረ ስለዚህ ይህን ነገር በምን አይነት መንገድ ነው ለማህበረሰባችን የምንገልጸው? በምን አይነት መንገድ ነው ይህንን ኦፖርቹኒቲ እንኳን በአንድ ልም ከድርጊቱና ከአሳዛኝ ታሪካዊ ክስተትነቱ አንጻር አትሊስት ግን ማህበረሰባችንን ለመቀየር በምን መንገድ ነው ይህን ነገር ለማህበረሰቡ ልናስዳው የምንችለው? ማህበረሰቡ ላይ ተደቀነው ችግር የአንድን ማህበረሰብ ሳይሆን ሁሉም ኢትዮጵያዊ የሚመለከት ጉዳይ መሆኑን ከእነዚህ ድርጊቶች ስለምንመለከት በምን አይነት መንገድ ነው ማህበረሰባችን ወደ አንድነት ለማምጣት ይህን ነገር የምናጤንበትና ለማህበረሰቡ የምንነግርበት የሚለውን ነገር መመልከቱ ለስርዓቱን እየመሩ ላሉ ጠቅላይ ሚኒስትሩም ሆነ ለሌሎች አጋሮቻቸው ትልቅ ትምህርት ነው ብዬ አስባለሁ። እንደ ፖለቲካ ሳይንቲስትነቶ ኢትዮጵያ ውስጥ ተከስተው ላሉ ፖለቲካዊ ችግሮች የእርሶ ፖለቲካዊ የመፍትሄ ምክረ ሀሳብ ምን ይሆናል? በመጀመሪያ ደረጃ የኢትዮጵያ ፌዴራሊዝምን በተደጋጋሚ ያነሳውበት አጋጣሚ አለ። በጽሁፎች ወይም በተለያዩ ቦታዎች ላይ እንደሚወጡ ጽሁፎች ማየት ይቻላል። ፌዴራሊዝም በፅንሰ ሀሳብ ደረጃ ወይም ደግሞ መንግስትን እና ሀገርን ለመምራት ከማስቻሉ አንጻር ችግር ስላለው አይደለም። ፌዴራሊዝም በጣም መልካም የሆነ በብዙ ሀገሮች ላይ የሰራ ሊሰራም የሚገባ መንግስታዊ አወቃቀር ዘዴ ነው። ሆኖም ግን ኢትዮጵያ ውስጥ እንዴት ነው የተተረጎመው? እስካሁንስ ምን ተምረንበታል? የሚለውን ነገር ስናስብ እንደገና ልንከልስበት፣ እንደገና ቆመን እንደ ሀገር፣ እንደ ሕዝብ እንድናስብ የሚያስገድዱ ነገሮች አሉ። እርግጥ ነው አንዳንድ ማህበረሰቦች፣ አንዳንድ ቡድኖች፣ አንዳንድ ልሂቃን ይህ ነገር በከፍተኛ ሁኔታ ይህን ኢትዮጵያ ውስጥ ያለውን የፌዴራሊዝም ስርዓት በብሔርና በቋንቋ ላይ የተመሰረተ ስርዓት ከመውደዳቸውና ካስገኝላቸው ጥቅም አንጻር እንደ ድል የሚመለከቱት ነገር አለ። ያ ማለት ችግር የለውም እንደ ድል ስለተመለከቱት። ይልቁንም እነዚህ እንደ ድል የሚቆጥሩት ነገር ከነሱ ሊወሰድባቸው እንደማይችል ይልቁንስ ኢምፓወርድ ሊደረጉ ጠናከርላቸው በሚችልበት ሁኔታ ማስተካከል እንደሚቻል ሊነገራቸውና ሊመከሩ ወይም እንደ ሀገር እንደ ሕዝብ ልንመክርበት የምንችለው ጉዳይ ይመስለኛል። ዛሬ ይህንን የፌዴራል ስርዓት የሚወዱትና እንዳይነካ ተገዝተው መግለጫ ሁሉ የሚያወጡ ድርጅቶችም ሆነ ግለሰቦች ይህንን ነገር ሳያጡት ግን የኢትዮጵያውያንን ባህላዊ፣ ማህበረሰባዊ፣ ህዝባዊ መስተጋብር የበለጠ በሚያጠናክር ሁኔታ ሊስተካከሉ የሚችልበትን መንገድ መመካከርና ማጤን ይቻላል ብዬ አስባለሁ። ይህ ካልሆነ ግን አሁን ባለው ኤትኒክ ቦክስ ወይም ደግሞ ለአንድ ብሔር የተሰራ ሳጥን የሚመስል ተዳደራዊ ድንበር እንደ ሀገራዊ ድንበር የሚታይበት ሁኔታ እና የክልላዊ ሉዓላዊነት ከፌዴራል መንግስቱ እና ከሀገራዊ ሉዓላዊነት ጋር እየተገዳደረ እየተፎካከረ የመጣበት ሁኔታ የሚቀርበትን መንገድ የማንሰራ እና እዛ ላይ የማንመክር ከሆነ ግን አስቸጋሪ ያደርገዋል ማለት ነው። በተጨማሪም ኢትዮጵያውያን በተለያዩ ጊዜያት እንዳየነው በችግር ጊዜ በአንድ ላይ የምንቆምበት ጊዜ ይመጣል፣ አይተነዋል። በተለያዩ ፈተናዎች ጊዜ ሁሉም ኢትዮጵያዊ በአንድነት ይቆማል። ብዙ ፈተናዎችን አሳልፈዋል። ብዙ ፈተናዎችን ደግሞ በድል ተወጥቷል ብዬ ነው የማስበው ህዝባችን። ዛሬም ነገም ያ ይሆን ዘንድ ግን አሁን ላይ እያስቸገሩን ያሉን ፈተናዎች፣ አሁን ላይ የተደቀሙብን ፈተናዎች በምን መንገድ ነው የምንወጣው ስንል ከእነዚህ ተቋማዊ ማስተካከያዎች ባለፈ ብሔራዊ እርቅን ማፋጠን ያስፈልጋል። እርግጥ ነው የተለያዩ ኮሚሽኖች አትሊስት በጥናት ደረጃ አጥንተው መንገዶችን ያመላክቱ ዘንድ የተቋቋሙ ኮሚሽኖች ቢኖሩም እነዚህ በአስቸኳይ ወደ ስራ መግባት እንዳለባቸው የቅርብ ጊዜ ብሮቻችንና ፈተናዎቻችን እያሳዩን መሆኑን እንረዳለን። ይህም ተግባራዊ ሊሆን ይገባል ብዬ አስባለሁ። ከዚህ ባለፈ ትልቁ ነገር ምንድን ነው? መንግስት ይህን ያደርግ፣ መንግስት ይህን ማድረግ አለበት ብለን ብዙ እንጠይቃለን፣ ብዙ እንመክራለን። ግን ህዝብስ እንደ ህዝብ ምንድን ነው ያደርግ የሚገባው? ይህች ሀገር የሄደችበት ያለውን ጉዳይ በምን መንገድ ነው አጤንን እንደ ህዝብ የራሳችንን ሚና ልንጫወት የምንችለው ውስጥ በምን መንገድ ነው የሚለውን ደግሞ ቆም ብለን እንደ ህዝብ ማሰብ መቻል አለብን። ምሁራንም እንደ ምሁራን አስተያየታቸውን ገንቢ አስተያየታቸው መስጠት ይገባል። ዛሬ አክቲቪስት ሆኖ አንቂ ሆኖ እየተሳተፈ ያለ ግለሰብ ሆነ ግለሰቦች ነገ መሪዎች ሊሆኑ ይችላሉ። ነገ ለሀገራቸው ብዙ አስተዋጽኦዎችን ትተው ያልፋሉ። እድሜ ልካቸውን አንቂዎች ሆነው ደግሞ አይቀጥሉ ስለዚህ ምን አይነት መፍትሄዎችን ያመላክታሉ። እየሰሩትና እየተገበሩት ያለው ነገር ኢትዮጵያዊ አንድነትን ከማጎልበት አንጻር መፍትሄ ሆኖ ከመቅረብ አንጻር ምን አይነት ሚና እየተጫወተ ነው፣ ወይስ አፍራሽነት ይጎላል? ብለው ራሳቸውን ቆም ብለው የሚፈትሹበት ጊዜ ሊኖር ይገባል። ይህን ማድረግ ከቻለን እንደ ህዝብ ፖለቲካዊ ባህላችንን ትራንስፎርም ከማድረግ አንጻር ትልቅ ሚና ይኖረዋል ብዬ አስባለሁ። ምንም እንኳን ሳሌ ሆኖ መምራት ያለበት ግን መንግስት ነው ብዬ ባስብም ይህን ነው ልልህ የምችለው። አቶ ካሳሁን መልካም። ዶክተር ዮሐንስ ገዳሙ በጆርጂያ ግዊንት ኮሌጅ የፖለቲካ ሳይንስ መምህር፣ ስለ ቃለ ምልልሱ እናመሰግናለን። እኔም ስላደረግነው ውይይት በጣም ተደስቻለሁ። አመሰግናለሁ ካሳሁን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.